ፕሬዝዳንት ሳህለ ወርቅ ዘውዴ በሚያውቋቸው አንደበት። የፕሬዝደንት ሳህለ ወርቅ ዘውዴ የመጀመሪያዋ ሴት ርዕሰ ብሔር መሆን ብዙዎችን ያስደሰተ ዜና ሆኗል። የፕሬዝደንት ሳህለ ወርቅ ለዚያ ከፍ ያለ ስፍራ መመረጥን የሚያደንቁና በቅርብ የሚያውቋቸው ሰዎች አጉልተው የሚያዩት ሴት መሆናቸውን ብቻ ሳይሆን ራሳቸው ወይዘሮ ሳህለ ወርቅ እንደ ባለሙያና እንደ መሪም ያሏቸውን የብቃት ማሳያዎች ጭምር ነው። ከእንደዚህ አይነት ሰዎች መካከል የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ አንዱ ናቸው። ፕሮፌሰር ብሩክ የኢትዮጵያ ዲፕሎማት ሆነው ነው ያኔ አምባሳደር ሳህለ ወርቅን የሚያውቋቸው። መስመር ላይ ይዘናቸዋል። ዕውቀትና ትውስታቸውን ያጫውቱናል። ለእኔም ለሲሆንም ለእናንተም ፕሮፌሰር ብሩክ ጤና ይስጥልኝ እንደምን አመሽው። ጤና ይስጥልኝ አቶ ሰለሞን እንዲሁም ወይዘሮ ሲሆን እንዴት ዋላችሁ። እንዴት ዋሉ። ለወትሮው የሰለሞን እንግዳ ሆነው ነው ዛሬ እኔንም ጨምረዋልና እንግድነቶ ምናልባት ሰለሞንታችንም ሴት አደሉ ልል ነበረ። ሰለሞን ዛሬ አብረን እናነጋግራቸው ሲል ፕሬዚዳንቷ ሴት ስለሆኑ ሆን ይሆን ወይ ብዬ ነበረ። ለማንኛውም ግን ፕሮፌሰር ብሩክ የት ነው የሚያውቋቸው፣ የአሁኗን ፕሬዚዳንት፣ የቀድሞዋን አምባሳደር ሳህለወርቅ? አመሰግናለሁ ያለሁ ላደረጋችሁልኝ ግብዣ። አምባሳደር ሳልወርቅ ዘውዴን ማቃቸው፣ አሁን የኢትዮጵያ የመጀመሪያ ሴት ፕሬዚደንትን ማቃቸው ፓሪስ ነው። እኔ ዩኔስኮ ተመድቤ ከአሜሪካ ተዛወርኩኝ። እሳቸው ቀደም ብለው ሁለት ሺ ሁለት እኔ ወደ አሜሪካ ሲሄድ ከአዲስ አበባ እሳቸው ወደ ፈረንሳይ ነው የተሻገሩት እና ፈረንሳይ አንድ ሶስት ዓመት አብረን ቆይታ አድርገናል። እርሶ ምንድን ነበር ኃላፊነቱ ያን ጊዜ? በጣም ጥሩ። እኔ እንግዲህ ዩኔስኮ ዋናው ጽህፈት ቤትና ያ ሁሉ ሰፊ የሆነ እንቅስቃሴ ግዙ ስራ የሚካሄደው ፓሪስ ነው። አው ዩኔስኮ ማለት የተባበሩት መንግስታት ድርጅት የሳይንስ፣ የትምህርትና የባህል ተቋም እና የእኔ ምድብ የተመደብኩት ቀን በቀን ዩኔስኮን እንድከታተል ነው። እሳቸው ደግሞ ዋናው ስራቸው ባላተራል ማለት የሁለትዮሽ ግንኙነትን በኢትዮጵያና በፈረንሳይ መካከል ነው። እርሶም የኢትዮጵያ መንግስት ልኡክ ነበሩ ያን ጊዜ? አው ልኡክ ነበርኩ። እኔ ምክትል ቋሚ ተጠሪ ለዩኔስኮ ነበርኩ። እሳቸው ሌተር ኦፍ ክሪደንስ በኢትዮጵያ መንግስት አሰራራችን አንድ አምባሳደር ነው የሚያቀርበው። እሳቸው ተወካይነታቸውም ቋሚ ተብለው ለዩኔስኮም ነው። እኔ ያኔ ሚኒስትር ባለሙሉ ስልጣን እና ልዩ ልዑክ ነበርኩ። በዛ ማዕረግ ነው ስከታተል የነበረው። ነገር ግን ቲም ወርክ ነው እና የሀገር ጉዳይ ነው እና በሳምንት ሁለት ሶስት ቀን አንዳንዴም፣ በየቀኑ አለዛ ቢጠፋ ቢጠፋ በሳምንት አንድ ቀን ቢሮ የእኔ ዩናይትድ ኔሽን ውስጥ ነው፣ እሳቸው ዋናው የኤምባሲ ቻንሰሪ ውስጥ ነው መገናኘታችን ቲሙንም ዲፕሎማቶቹንም አብረን ብዙ ብዙ ስራዎች ሰርተናል ለማለት እችላለሁ። እና በዚህ አጋጣሚ ነው ልተዋወቅኳቸው ልቀርባቸው ይቻልኩ። እስቲ ፕሮፌሰር ብሩክ የሙያ ብቃታቸው የተለየ ክህሎታቸው ምንድን ነው? በስራ መነጋገር መግባባት ይችላሉ ትሁት ናቸው። በጣም ትጉ ሰው ናቸው። ታታሪ ናቸው። በየቀኑ ቢሮዋቸው ናቸው እና ጨዋጨዋ በጣም ጨዋ ሰው ናቸው። ይህንን ለመሰክር ይችላለሁ። ሥራችንንም በተመለከተ ጠንቅቀው የሚሰሩ ሰው ናቸው። ባይላተራል ላይ ስላልሰራሁ መቶ መቶ ይሄ ነው ብዬ በዝርዝር ልናገር አልችልም እኔ ስመደብ በነበሩት የውጭ ጉዳይ ሚኒስቴር በወቅቱ እና በሚኒስትር ዴይታው ስመደብ ዩኔስኮ ዩናይትድ ኔሽንን በጣም ከፍተኛ ተግባራት የተመደቡ የተቀመጡ ነበሩ። የአክሱም ሐውልትን ማስመለስ ለምሳሌ የመሳሰሉትን ሁኔታዎች ብዙ የምንከታተላቸው ጉዳዮች ላይ በትምህርት፣ በሳይንስ፣ በባህል የመሳሰሉትን እሱን እንዲከታተል ስለተመደብኩ እኔና እሳቸው ግንኙነት ጠበብ ይላል ማለት ነው። ተባበሩት መንግስታት በኩል ያለኝን ኦብዘርቬሽን ነው የምናገረው። እሱም ለምሳሌ ቦርድ አባል እንድንሆን ተክተን ሰርተን እኔ በነበርኩ ጊዜ እሳቸውን በነበሩ ጊዜ ኢትዮጵያ በድጋሚ ቦርድ አባል ሆና እንድትመረጥ ከብዙ አመታት በኋላ እንድትመረጥ አብቅተናል። የዩኔስኮ ቦርድ አባል ማለት ነው። አዎ፣ የዩኔስኮ ቦርድ አባል ዋናው ወሳኝ አካሉ እሱ ነው። ለአራት አመት ነው ሀምሳ ሶስት ሀገራት ነው የሚመረጡት። ኢትዮጵያ አፍሪካ ሀገር እንደመሆኗ ግሩፕ ፋይፍ ኤ ይባላል፣ ምድብ አምስት ሀ ይባላል። በሱ በከፍተኛ ድምፅ ኢትዮጵያ እንድትመረጥ አድርገን ተክተን፣ እኔም እሳቸውም በጋራ ሰርተን ያለ ማድረግ በቅተናል። አክሱም ሐውልትንም ስናስመልስ በተከታታይ በቅንጅት እየሰራን ከባህል ሚኒስትሩ ጋር ከሁሉ ባለስልጣናት ጋር እንደገና እኔም ሆነ ከፓሪስ እየደወልኩ ራሱ እስከ አውሮፒናል ድረስ የትኛው አውሮፒናል ነው? ይህን አክሱም ሐውልትን ስንት ቦታ ይቆረጥ፣ ተቆርጦስ ስንት ጊዜ መመላለስ አለበት በሚል እስከ ፔንታጎን ድረስ ከዋሽንግተን ኤምባሲያችን ጋር በቅንጅት በመስራት የአሜሪካ ራሱ ትልቁ ግዙፍ አውሮፕላን አልበቃ ብሎ ራሽያኖችን ነው እንደገና ከሞስኮ የኤምባሲያችን ጋር በቅንጅት ራሽያኖችን ትብብር ጠይቀን በዛ መሰረት ነው አራት ፍላይት አራት ጉዞ ነው ያደረገው፣ እና በዛ ከሳቸው ጋር ሰርተናል። ቦርድ ላይም ከፍተኛ ከፍተኛ ውሳኔዎችን ከሳቸው ጋር በህብረት ተቀናጅተን ኢትዮጵያ ተገቢውን ቦታ እንድታገኝ፣ የአፍሪካ ሁሉ ግሩፕ ኃላፊ እንድትሆን፣ የምስራቅ አፍሪካን ግሩፕ ኃላፊ ሆና እሳቸው በሌሉበት ጊዜ አብዛሀኑ ጊዜ ማለት የምችላለሁ እኔ። ቼር እያደረግን እየመራን በቅንጅት የአፍሪካን የአውጉሩን ስትራቴጂ እየቀረጽን ከአፍሪካ ሀገሮች ጋር እየሰራን በዚህ መልክ ከሳቸው ጋር ሰርተናል ማለት ይችላል። እስቲ ስለ ቋንቋ ችሎታቸው ስለ ፕሬዚዳንት ሳህለ ወርቅ ይንገሩን። ደሞ ትንሽ ግን እስቲ ከዛ በፊት አንድ ጊዜ የፕሬዚዳንት ሳህለ ወርቅ ዘውዴን የህይወት ታሪክ ስናየው ከትምህርታቸውም ልምዳቸውም በጣም ከፍ ያለ በተለይ ደግሞ በውጭ ሀገር ያደረጉት ቆይታ በተባበሩት መንግስታት ድርጅትም የነበራቸው ስፍራ በጣም ትልቅ እንደሆነ ነው ያነበብ ነው እና ያየ ነው እና የኢትዮጵያ የፕሬዚዳንቱን ስልጣንና ተግባር በሚዘረዝረው የህገ መንግስቱ ክፍል ላይ የተቀመጠው ነገር የእሳቸው ያላቸውን ልምድ ሊተገብሩበት የሚችሉት እድል ይሰጣቸዋል ወይ? ይሄ ማለት ይበልጥ የስራ አስፈጻሚ ስልጣን ባለው ቦታ ላይ ቢቀመጡ አይሻልም ነበር ወይ የሚል ይመስል። ይሄ ተገቢ ጥያቄ ነው። እንግዲህ ምንድን ነው ወደ ቋንቋቸው እመጣለሁ። በነገራችን ላይ ግን ዋና ሆይን እናስቀድምና የኢትዮጵያ ፖለቲካ ስርዓታችን ፓርላሜንት የእንግሊዝ ፓርላሜንታሪ ስርዓት ይባላል። ማለት ህግ አስፈጻሚውና ህግ አውጭ አንድ ላይ ተዋህዶ ጠቅላይ ሚኒስትሩ ነው ስልጣን ያለው። አሁን ዶክተር አብይ ናቸው። ፕሬዚደንቱ ርዕሰ ብሄሩ ጥርስ የሌለው ፖዚሽን ወይ ቦታ ይባላል። በብዙዎቹ እንደው ለማጣጣል ሳይሆን ስራው ምንድን ነው? ሴሪሞኒያል በቃ፣ ይሄ ስርዓት ሴሪሞኒያል የሆኑ ስራዎችን በሕገ መንግስቱም የተገደበ ስራ ነው የሚሰራው። ኢትዮጵያ ሃይብሪድ አደለችም። ሃይብሪድ እንኳን ብንሆን ቅልቅል ማለት ነው። ፈረንሳይ ከሺ ዘጠኝ መቶ ሀምሳ ስምንት ዓመት በፊት እንደነበረች ብንሆን እንኳን ስልጣን ይኖራቸው ነበር እና ወይዘሮ ጽዮን አሁን ወደ ጥያቄያቸው ስመለስ እንግዲህ ምንድን ነው የዶክተር አብይን ጉድዊል ሊጠይቃል ነው ምለው፣ እንዴት ብትሉ በጊዜው ያለው ፕራይም ሚኒስትር ዴሌጌት የማድረግ በውክልና የመስጠት ጠቅላይ ሚኒስትሩም አንቺ ሂጂ እርስዎ ሂዱ እያሉ ጠቅላይ ሚኒስትሩ እሳቸውንም ሊልኩ ይችላሉ። እንደ ዶክተር አብይ አይነት ቀና ጠቅላይ ሚኒስትር ደግሞ ሲኖር እውነቱ ለመናገር የፎረን ፖሊሲና የዲፕሎማሲ ትልቅ ኤክስፒሪየንስ ስላላቸው እንደው በትላልቅ መድረኮች ላይ ዶክተር አብይ መሄድ ሲያቀታቸው በፕሮግራም መጣበብ እሳቸውን እንደ ተወርዋሪ አምባሳደር ብላችሁ ቶሎ ቶሎ ቢልኳቸውና ሀይ ፕሮፋይል የሆኑ ስብሰባዎች ላይ ቢሳተፉ ትልቅ ጠቀሜታ እና ትልቅ ድምታ እንደገና የእህቶቻችንን ተገቢ ቦታ በዓለም መድረክ ደግሞ ያወጣዋል ነው ምለው እና የዶክተር አብይ ላይ ያጠነጥናል። ዶክተር አብይ ላይ ሚደጋግም የምለው ተስፋ ምንድን ነው ያላቸውን ባህሪ ከማየት ነው። አሁን በቅርቡ እንኳን ምክትል ጠቅላይ ሚኒስትሩና አቶ ደመቀ ና አይታችሁ እንደሆነ በስራ መጨናነቅ ምንሆን ይችላል ሀደረባይ እንዲሄዱ ተደርገዋል። ከዛም በፊት አንድ ቦታ መሰለኝ እንዲሄዱ ተደርገዋል። ይሄ ጥሩ ነው። ከሳቸው አካባቢ ያሉትን ከበድ ያለ ፖለቲካ መሪዎች ችሎታው ካላቸው እንዲሳተፉ በማድረጉ እና ፕሬዚደንታችን ሳለወርቅን በተመለከተ እኔ በየጊዜው አልፎ አልፎ ሀገር ብቻ ሳይሆን ወጣ ወጣ እያሉ ትላልቅ ስብሰባ ላይ ከዶክተር አብይ ጋር በቅንጅት ፕሮግራም የተሰራ ዶክተር አብይ እውነተኛው ስልጣን ቢኖራቸውም እሳቸውን ሳያጠሉባቸው እንደ ጥላ ሳያደርጉባቸው ገፋ ገፋ አድርገው ለበጎ እንዲታዩ ጥሩ ጥሩ ነገር ራፖር እንዲፈጥሩ ለማድረግ የሚያስችል ይመስለኛል። ቋንቋውን በተመለከተ አይነቱን ለመናገር የውጭ ጉዳይ ሚኒስቴር ብዙ እንግሊዝኛ ተናጋሪ ነው። እኔ እንግሊዝኛና ጀርመንኛ ፈረንሳኛም አልታማ ማለት ይችላለሁ። እሳቸው ፈረንሳውን ከፈረንሳዎች ይበልጥ ይናገራሉ ነው ልክ እንደነ ሴንጎር እንደነ ከነ ግስንግሱ ከነ ተረቱና ከነ ቀሉ ልበላችሁ። ወይዘሮ ጽዮን ምንድን ነው ሰለሞን፣ ቋንቋ መናገር ብቻ በቂ አደለም። ቋንቋውን ከነ ኮኖቴሽኑ ከትክክለኛ ትርጉሙ ጋር ውስጠ ዘው ወርቅና ሰማል ሁሉ በጥራት የሚያቅ ሰው መሆን አለበት እንጂ እንዳለ ቀዩን ቀይ ነው ብቻ ማስቀመጥ ብቻ አይደለም። ቀዩን ቀይ ነው ማይባልበትም ካልቸር ይኖራል። ይኖራልና በዛ መልክ ማለት ነው። ሪሊ ረቀቅ ነው፣ ፈረንሳይ ረቀቅ ያለ የዲፕሎማሲና የፍቅር ቋንቋ ነው ይባላል እና ያን የመሰለ ቋንቋ በደንብ እንዲው ሀሳብን በተከታታይ በደንብ እያስቀመጡ መናገር፣ በተለይ ስብሰባና ፖለቲካ ላይ በዲፕሎማቲክ ስራ ኔጎሽት ሲደረግ ያስፈልጋል ይህን የመሰለ ችሎታ። እሺ ፕሮፌሰር ብሩክ በጣም እናመሰግናለን። ሌላ ጊዜ ከሰለሞን ጋር ሰፋ ማለት እገናኛላችሁ አንድ ነጥብ ጊዜ ለማለት እንኳን ተገናኝተን አናቅም፣ ግን አከብራቸዋለሁ። ስራ ባልደረባ ነው። በስራ ላይ ሁሉም ቆጠን ብሎ በመስራት እኔም አምናለሁ። እንኳን ደስ ያሉት ማለት ይፈልጋል። እንዲሁም ደግሞ ከአንቺ ጀምሮ ለእህቶቻችን፣ ለባለቤቶቻችን፣ ለልጆቻችን፣ ለኢትዮጵያ ሴቶች በሙሉ ይሄ ትልቅ እርምጃ ነው። ነገ ደግሞ ዶክተር አብይ አስር አመትም አምስት አመትም ሰሩ፣ ከዛ በኋላ ደግሞ እህቶቻችን እውነተኛው ስልጣን ያለበትን ቦታ ጠቅላይ ሚኒስትር ማይሆንበት ምንም ምክንያት አይታየኝም። ና ይህንን ለማለት ነው። እንኳን ደስ ያላችሁ መባል ያለባቸው ሴቶች ሬዲዮዎቹ ብቻ ሳይሆኑ በነገራችን ላይ ዶክተር ብሩክ ወንዱም ሁሉ እንኳን ደስ ያለ ሊባል ይገባዋል ብዬ አምናለሁ። እሺ፣ እናመሰግናለን። መልካም ምሽት ይሆንሎት። እግዚአብሔር ይስጥልን ለሁላችንም። እኔም አመሰግናለሁ ትሰጠኝ